በለገጣፎ የሚገኘው ዮሐንስ ቤተ ክርስቲያን የፈረሰባቸው እና ለአምልኮተ እግዚአብሔር የሚውሉ መገልገሪያዎች በሜዳ ላይ ተጥሎ ድፍረት ተፈጽሞብናል ሲሉ ለፓትርያርኩ ጽሕፈት ቤት እሮሯቸውን አሰምተዋል። መልአከ ምሕረት አባ ጴጥሮስ ተክለ ሃይማኖት የለገጣፎ ቅድስት ኪዳነ ምሕረትና የቅዱስ ዮሐንስ ቤተ ክርስቲያናት አስተዳዳሪ የሚያስረዱት አላቸው በእንዲህ አይነት ሃይማኖታችንንም እራሱ ማለት ነው ተጻራሪ ሆነው ሊያፈርሱብን ችለዋል። እጅግ በጣም ይሄ ሰሞን የቤተክርስቲያናችን ትልቅ ሐዘን ነው። በዚህ ዘመን የነጻነት ዘመን ነው ብለን በምንናገርበት በዚህ ዘመን ማለት ነው፣ ይህ ቤተ ክርስቲያንን ማፍረስ በራሱ ማለት ነው ሆን ተብሎ የተደረገ ነው። እንግዲህ ታቦታችን ለሺህ ዘመን ያህል ማለት ነው አምልኮት እግዚአብሔር ስንፈጽምበት የኖር ነው ታቦታችን ነው። ይህ ታቦት መደፈሩ እጅግ በጣም ነው ያስቆጭን። አልቅሰናል፣ አዝነናል። ታቦቱ ባልባሌ ቦታ በስርቻ ነው ተጥሎ ያለሁ እስካሁን ድረስ ታቦቱ የሚቀመጥበት መንበረ ክብሩ የጽላቱ መንበረ ክብር የሆነው ሽንት ቤት ቦታ ላይ ነው የተጣለው። ከዚህ መነሻነት የልገጣፈው ከንቲባ ወይዘሮ ጫልቱ ሳኒ የሚሉት የከተማውን ፕላን ማስጠበቅ የሁሉም ዜጋ ኃላፊነት ነው። በተለይ ደግሞ እኛ ከተማውን ስንመራ ከተማው የምትመራው ፕላን ስለሆነ ሁሉ ስራ ሲሰራ የከተማውን ፕላን ባገናዘበ መንገድ ይጠበቅበታል። እዛ አካባቢ እንግዲህ ከአሁን በፊት ያው ቆርቆሩ በቆርቆሩ ነበር አጥር ለማጠር የተሞከረው ሶስተኛ ጊዜ ነው። ይህን ዳይ ስናፈርስ የነበረው እና ያፈረስ ነው የንጣፍ ቦታ በፈረሰው ቤተ ክርስቲያን ምትክ ማዘጋጃ ቤቱ ለመደልደል የተቸገረበት እንዳለ ጥያቄውን አቅርብ ያላቸው ቀድሞ እዛ አካባቢ ሲሰሩ የነበሩ ሰዎችም ከአሁን በፊት በህግ ቁጥጥር ስር እንዲውሉ ተደርገው በኋላ ላይ ተነጋግረን ፈርመውም ጭምር አጥፍተናል በሚል ከዛ የወጡበት ሁኔታ አለ። ከሁሉ በላይ ግን ሁለት ተቋማት ሲገነቡ ለህዝብ ስለሆነ አገልግሎት የሚሰጡት ህዝቡ ያስፈልገናል የሚል እምነት ሊኖረው ይገባል ይጠቅመኛል፣ ያስፈልገኛል የሚል ጥያቄ መቅረብ አለበት። ሁሉ ነገር በራሱ ሥርዓትና ህግ ስላለው እዛ መንገድ ከተማው ሳድሩ የሚያውቀው መንገድ ስላልሆነ የህዝባችንም ጥያቄ የነዋሪዎችም ጥያቄ ባለመሆኑ ተገቢ አይደለም። ቦታው ደግሞ በፈር ኤሪያ ነው፣ ገደላማ አካባቢ ነው። ቦታው የሚመጥም ቦታ ስላልሆነ ሪቫይዝ እየተደረገ ያለ አዲስ ፕላን አለን። በዛ ፕላን መሰረት ተነጋግረን ተማምነን ነበር እዛ አካባቢ ካሉ አመራሮችም ሰዎችም ጋር የአምልኮተ መገልገያዎች በየስርቻው ተጥለዋል የሚል ሮሮ አለ። ለዚህም የማስቀመጫ ስፍራ ጠፍቶ የሆን ለሚለው ከንቲባ ወይዘሮ ጫልቱ የሚሉት ውስጡ ያሉት አንዳንድ የእምነት እቃዎች አሉ። እነሱ እንግዲህ በእነሱ በኩልም እንግዲህ ህጋዊ ቤተክርስቲያኖች አሉ፣ ነባር ቤተክርስቲያኖች አሉ። ከተማ መስተዳደሩ የሚያውቀው የከተማ ፕላን የሚያውቀው ቤተክርስቲያንም አለ ለምሳሌ አቦ ቤተክርስቲያን መስሎ ማየት ይቻላል። እነኛ ከተማ እዛ ውስጥ በደባልነት የሚኖር ዮሐንስ ታቦት አለ። እነሱ ጋርም ኮምፕሌን አለ። ይዝን ቦታ ሊሰጥ እንኳን መሰረት የሚገባው ለዚህኛው ሆኖ ሳለ እንዴት ለሌላ ይሰጣል የሚል ኮምፕሌን አለ ናቸው። ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።